በስመ አብ ወወልድ መንፈስ ቅዱስ አህኑ አምላክ አሜን። ብፁዕ አባታችን አቡነ ሉቃስ፣ ብፁዕ አባታችን አቡነ ዮሐንስ፣ አይንተ እግዚአብሔር አባቶች፣ ካህናት፣ ወንድሞች፣ ዲያቆናት በደመ ክርስቶስ የተዋጃችሁ የቤተክርስቲያን ልጆች ኦርቶዶክሳውያን አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን አረፈዳችሁ? ያደረሰን በሕይወት ጠብቆ ያገናኘን የሁላችን የሕይወታችን ባለቤት የሆነ ልዑል እግዚአብሔር አምላካችን ሁላችንንም በዚህ ሰዓት በዚህ ጭለት ስላገናኘን ክብርና ምስጋና ለስሙ ይሁን። እግዚአብሔርን እናመሰግነዋለን። እግዚአብሔርን እናከብረዋለን። የእርሱ ጥበቃ የእርሱ ቸርነት ሳይለየን እርሱ መጽናናት ሆኖን እርሱ ኃይል ሆኖን እርሱ ብርታት ሆኖን እዚህ ስላደረሰን ክብርና ምስጋና ለስሙ ይሆን። ቅድም መላከ ብርሃናት እንደተናገሩት ደው ቀኑን እኔ ራሴ ዘንድች ነበር መላከ ብርሃናት ደውለው ነግሮኝ በእውነት እንደሰማችሁት፣ አንዳንዶቻቸው ከዚያ ሎስ አንጀለስ ትንሽ ህንፃ ቤተክርስቲያን ደስተናል ኃላፊነት አለብን። ነገር ግን ይህ ደግሞ ታላቅ ጊዜ ስለሆነ እናንተ ጋር ለማሳለፍ የቤተክርስቲያን አባቶች እዛ ያሉትን ፈቅደውልኝ መጥቻለሁ። እግዚአብሔር ይህንን እድል ስለሰጠኝ ስሙ ይግበር ይመስገን። እግዚአብሔር እናመሰግነዋለን። ይህ ጊዜ የእግዚአብሔርን ድምፅ የምንሰማበት የእግዚአብሔርን ጸጋ የምንቀበልበት፣ በሀዘን ያለን መጽናናትን፣ በጥርጥር ያለን እምነትን፣ በመናወጥ ውስጥ ያለን ደግሞ ሰላምን የምናገኝበት ጊዜ ሊሆን ይገባል። ሁላችሁ መለስ ብላችሁ የአባታችንን ሕይወት አገልግሎታቸውን የምናወቅ እሳቸው ባሉበት ቦታ ሁሉ መጽናናት ነበር አይደ እሳቸው ባሉበት ቦታ ሁሉ ፍቅር ነበር። እሳቸው ባሉበት ሁሉ ነገሮችን ረጋ ብለው ማስተዋል ነበር። ስለዚህ ወደዚህ ስመጣ እግዚአብሔር በልቤ ላይ ያስቀመጠው ሰሞኑን ሳስበው የነበረውን ነገር ነው። ማለት ይህ ዙሪያችን ያለውን ዓለም ስናይ በብዙ ቤቶች በብዙ ሁኔታዎች ውስጥ ተስፋ የጠፋበት ዘመን ነው። ምናልባት ሌላ እንኳን ሩቅ እንኳን ሳትሄዱ ትናንት፣ ከትላንት ወዲያ በአለማችን በዚህም ባለንበት ሀገር እየተከናወነ ያለውን ነገር ስታዩ ሰው ለምንድን ነው እንዲህ የሚሆነው? ሰው ለምንድን ነው የወጡ እንዲህ የሚመስለው ብለን በምንጠይቅበት ጊዜ መልሱ ተስፋ ስለሌለው ነው። ዓለምን ዝም ብለን ስንመለከት በዙሪያችን ያለውን ነገር ዝም ብለን ስንመለከት ተስፋ የለውም። ነገር ግን እግዚአብሔር አምላክ የተስፋ አምላክ ነው። ስሙ ይክበር ይመስገን። ተስፋን መስጠት የሚችል አምላክ ነው እና በእነዚህ ሦስት ቀናት እንደ እግዚአብሔር ፈቃድ በተስፋ የመኖር ሚስጥርን እናያለን። ተስፋ አደርጋለሁ እግዚአብሔር አምላክ ደግሞ ለልባችን የደስታና የበረከት ምንጭ አድርጎ እንደሚሰጠን ይህ ትምህርት የተመሰረተው በአንድ ሰው ታሪክ ላይ ነው። ስለዚህ ወደ ትምህርቱ ከመሄዴ በፊት ስለዚህ ሰው ታሪክ ልነግራችሁ እፈልጋለሁ። የዚህ ሰው ታሪክ በምትመለከቱበት ጊዜ ስለ ተስፋ ምንነትና ተስፋ ማጥፋት ስላለው ነገር ምናየው ምናይበት ለዚህ ሰው ህይወት ቀላል አልነበረም። የሚኖረው ድህነት ክንፉን በዘረጋበት ሀገር ላይ ነበር። አገሩ በሮማ ቅኝ አገዛዝ ስር ወድቋል። እርስ ያለበት አካባቢ፣ በተለይ ደግሞ አብዛኛው ህዝብ በድህነት ውስጥ ነበር የሚኖረው የእርሱ ተግባርን አሳ ማጥመድ ነው የነበረው ነገር ግን Lenit mulu, sidafa koyito, asa emniyane gibi bahçe o lenit ve tatil bir koca ulanca. İmitçi ayrılım, abzani oçu oç, açı, zati tanesa, tekanan kaynı oçu, şimdik oçu ona Andan ne ve o, ya ይህ ሰው በዛ ወቅት እንደገና የሚስቱና ታማው በቤቱ ተኝተዋል። ስለዚህ ኑሮ እንዴት ነው ብላችሁ የምትጠይቁት ምን ኑሮ አለ ብሎ እንደሚመልሰው እንደ ዘመናችን ሰው የዚህን ሰው ሕይወት እንደዚያ ነበር። አንድ ቀን አሳ ለማጥመድ ሄዶ ሌሊት ሙሉ ሲንገላታ አደረ። በኋላ ምንም አሳ ላይ ያገኛ አልቻል። ምንም አሳ ላይ ያጠምዳ አልቻል ተበሳይቶ መሮት ጠዋት ላይ አሳውን ማለት መረቡን እያጠበ ያለ አንድ መምህር ሲመጣ ያለ ያ መምህር ይመጣና ጀልባ ህንስቲ አንድ ያውሰኝ ጀልባህ ላይ ቆሜ፣ ታንኳህ ላይ ቆሜ ማስተማር እፈልጋለሁ። ማለት ሌሊቱን ሙሉ ሲደግም ያደረ ነው። ልጆቹን ምን እንደሚያበላ ግራ የገባው አባት ነው። ወደ ቤቱ ምን ይዞ እንደሚሄድ ብራ አይገባው አባት ነው። ነገር ግን በዛ ሁሉ መከራ ውስጥ ግን ደግ አባት ነበር። ሩሮ አባት ነበር እና ታንኳውን ወደ ባህሩ ፈቀቅ አደረገለት። መምህሩ እዚያ ታንኳ ላይ ወይም እዚያ ጀልባ ላይ ቆሙ ማስተማር ጀመረ። ምናልባትም መምህሩ ምን እንደሚያስተምር ያ ሰው ያስብ አይመስልም። ችግሩን ሳይቆጥር አልቀረም ሐዘኑን ሳይቆጥር አልቀረም። ብሶቱን ሳይቆጥር አልቀረም። ነገር ግን መጨረሻ ላይ መምህሩ ትምህርቱን ጨረሰና እስቲ ወደ ባህሩ ጥልቅ ክፍል ፈቀቅ በልና መረብን ትዘርጋና ሳት ምዳል። እዚህን ጊዜ ትንሽ እንደመናደድ አለው። ምክንያቱም ትምህርት ከሌሎች ሰዎች መማር ይችላል። ስለሌላ ነገር ከሌሎች ሰዎች መስማት ይችላል። አሳባት ግን ለዚህ ሰው ሕፃንነቱ ጀምሮ የተማርበት ስለሆነ መቼ አሳ ማጥመድ እንደሚገባ ይህ መጣል እንደሚገባ የሚያውቅ ስለነበረ ትንሽ ቸገር እና ለመምሩ ምናለው ሌቱ ሙኑ ስንደትም ቆይተናል አንዳችን ማሳ ነገር ግን እንደ ቃልህ መረቡ እጥላለሁ። መረቡት ጣለ ምናልባት ባህር አካባቢ የኖራችሁ ሰዎች ሀይቅ ያለበት አካባቢ የኖራችሁ እንደምታውቁ መረቡ ተጥሎ ከዚያ አካባቢ መራቅ ይገባል አለ አሳውን ለመያዝ አንዳንዴ ሌሊት ይጣልና ከዚያ በኋላ ነው ለመሰብሰብ የሚሞክረው ቆይቶ ማለት ነው ነገር ግን ወዲያው መረቡን እንደጣለ መረቡ በአሳ ተመ የዚህ ጊዜ ይሰሩ ስሙ ስምዖን ወይም ደግሞ ዓላማን የተባለው ጴጥሮስ የተባለው ደነገጠ። ጀልባ ውስጥ ያለው መምህር እንደ ሌሎቹ መምህር አልነበር። ጀልባ ውስጥ ያለው ሰው እንደ ሌሎች ሰው አልነበር። ለሕይወቱ ችግር ምላሽ የሚሰጥ የአይኖቹን እንባ የሚያብስ ከልቡ ይልቅ የቀረበው አምላክ እንደሆነ አወቀና ጀልባውን መቅዘፍ ትቶ አሳውን መጎተት ትቶ እዚያው ጀልባ ውስጥ በመምህሩ እግር ስር ተንበረከ እና እንዲህ አለ። ጌታ ሆይ ከኔ ራቅ፣ እኔ ኃጢአተኛ ነኝ። አንዳንድ ጊዜ ችግር ሲደራረብ ለራሳችን የምንናገረው ነገር አለ አይደል? ሀዘን ሲደራረብ ለራሳችን የምንናገረው ነገር አለ ጭንቀት ሲደራረብ ለራሳችን የምንለው ነገር አለ። እኔ አረባ፣ እኔ የምነካው ነገር ሁሉ አይረባ፣ የማደርገው ነገር ሁሉ አይረ- እግዚአብሔር ባይወደኝ ነው፣ እግዚአብሔር ባያየኝ ነው፣ እግዚአብሔር እንደ ሰው ፊቱን መልሶብኛል፣ የምንለው ብዙ ነገር አለ እና ይህ ሰው እንዲህ ነበረ ያለው። ጴጥሮስ፣ ስምዖን ጴጥሮስ፣ ጌታ ሆይ ይህ የሚገባ አይደለውም። ኑሮ የሁሉ መከራ ነው። ኑሮ የሁሉ ሐዘን ነው። ከሌላው አለው። ጌታ ግን አሳን ከመስጠት የበለጠ ዓላማ ለጴጥሮስ ነበረ። እናም ነበር ያለው ጴጥሮስን እና ወንድሙን እንድርያስን ጓደኞቹን፣ ደግሞ የአይቆብንና ዮሐንስን የዘብዴዎስ ልጆችን ኑ ተከተሉ እባሪ ጀምሮ አሳ አጥማጆች ሳትሆኑ ሰውን የምታጠምዱ አደርጋችኋል። ያ ተስፋ በመቁረጥ ህይወት ውስጥ የነበረው ጴጥሮስ፣ ያ በጭንቀት ውስጥ የነበረው ጴጥሮስ አሁን ግን በተስፋ የተሞላ ህይወትን መምራት ጀመረ። አምላኩን በአፍጭ አልነበረን የተከተለ፣ በሙሉ ልቡ መከተል ጀመረ። ህይወቱን ለአምላኩ ሰጠ። አይኩ በሙሉ ወንጌል እንደምትመለከቱት ጥያቄ የሚጠየቅ መጀመሪያ የሚመልስ ማን ነበር? ጴጥሮስ ነበር። ባህር ላይ ጌታን ባየው ባህሩ ላይ የሚራመድ ማን ነበር? ጴጥሮስ ነበር። ዛሬ ማታ እናንተ ትኩርን ያላችሁ ሲል ጌታ ሆይ እስከ ሞት ድረስ እከተልሃለሁ የሚለው ማን ነበረ? ጴጥሮስ ነበር። በሙሉ ልቡ ነበረ የተከተለ በሙሉ ህይወቱ ነበረ የተከተለው ምክንያቱም ለህይወቱ ለኑሮ ተስፋ የሚሰጥ አምላክ ስላገኘ። ነገር ግን አንድ ቀን ማታ እንደገና ተስፋው የሚወስድ አጋጣሚ አገኘ። አያችሁ፣ እስከዚህ ድረስ ያለው ሕይወቱን ብቻ ብንከተል ኖሮ ጴጥሮስ ተምሳሌትነቱ ለጀግኖች ብቻ በሆነ ነበር። ነገር ግን በህይወት ውጣ ወረድ ውስጥ ላለነው ምሳሌ ሊሆነን አብነት ሊሆነን ጴጥሮስ እንደገና ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓርብ ሊሰቀል፣ ሐሙስ ማታ ያንን የምሕረት ባለቤት የሆነውን ያንን የተስፋ ባለቤት የሆነውን ጌታውን እንደገና ምን አደረገው? አለው ጌታውን ሶስት ጊዜ ካለው፣ ጌታ ግን ምን አደረገ? ስምዖንን በፍቅር አለው። በተለይ ሉቃስ አሳምሮ ይገልጥልናል። ጌታ መለስ ብሎ ስምዖን ጴጥሮስን አየው። ጌታ ብርጎነ ያየው የትዝብት እይታ አልነበረም። ያለ ተመለከትከ አይደለም እንደተናገርኩት ሆነ አይደለም አይደለም ያለ በዛ መንገድ አይደለም ያለ በፍቅር አይን አየው። ያ የፍቅር አይን ምን የሚል ነበር? ሲሞን ጴጥሮስ አሁንም እወድሃለሁ፣ አሁንም አፈቅርሃለሁ። በዚያ በባህር አገደር አንተን ባገኘው ጊዜ ተስፋ ቆርጦ ሳለ ባገኘው ጊዜ እንደጠራው ሁሉ፣ ህይወት ባዶ በመሰለች ጊዜ እንደጠራው ሁሉ አሁንም እወድሃለሁ አለ። ሲሞን ጴጥሮስ ንስሐ ገብቶ አለቀሰ፣ ተጸጸተ ባደረገው ነገር አምላክ ሆይ ማረኝ አለ። ጌታ ሞቶ አልቀረም፣ ከሙታን ተነሳ። በጥብርያዶስ ባህር አጠገብ እንደገና ሲሞን ጴጥሮስን አገኘውና አንድ ጥያቄ ጠየቀው። የሆና ልጅ ስምዖን ሆይ ትወደኛለህን? አለው። ስምዖን አሁን እንደ በፊቱ በልበሙሉነት ሳይሆን በእምነት መመለስ ጀመረ። ጌታ ሆይ እንደምወድህ አንተ ታውቃለህ። እንደገና ስሞን ወይ ተወደኛ ተህላ ነው ጌታ ወይ እንደወዳ ተታውናለ። ሶስት ጊዜ የጠየቀው በሦስት ጊዜ ሁሉ ጌታ ለስምዖን ሌላ ማይረግ፣ ሌላ ማይረድ፣ ሌላ ማይረግ ሰጠው። ክብርና ምስጋና ለአምላካችን ይሁን። ይህ የተስፋ ባለቤት ተስፋ የቆረጠውን ጴጥሮስን አልተወውም ነበር። ይህ የተስፋ ባለቤት ህይወት የሌለውን ጴጥሮስን አንተወም ነበረ ባለማ ያደጋ አደረገው። ከወደቀበት አነሳው። እጁን ይዞ አነሳው። የጴጥሮስ ሕይወት በብዙ መንገድ የሚያንዶ ዛሬ በምን መንገድ እንደመጣችሁ አላውቅም። ዛሬ ወደዚህች ቤተ ክርስቲያን መጥተን ስናስቀድስ ብዙ ሰዎች ምናልባት አለባበሳችንን፣ የፊታችንን ፈገግታ፣ ንግግራችንን ይሆናል የሚያል እግዚአብሔር ግን ልባችንን ያያል። ጴጥሮስን ግን የጠራ አምላክ ከኔና ከእናንተ ጋር ነው። የጴጥሮስ አምላክ ከኔና ከእናንተ ጋር ነው። በዚህ ምክንያት ጳውሎስ የእምነት ሐዋርያ ይሉታል። አንዳንድ ሊቃውንቶች ጴጥሮስን ማን ነው? ዮሐንስን የፍቅር ሐዋርያ ይሉታል። ጴጥሮስን ማን እንደሚሉ ታውቃላችሁ? የተስፋ ሐዋርያ ይሉታል። ምክንያቱም ለምንድን ነው ተስፋን የሰበከው ብትሉ፣ በሕይወቱ ስላየው ነው። ተስፋ መቁረጥን የሚያውቅ ስለነበረ ባዶነትን የሚያውቅ ስለነበረ መውደቅን የሚያውቅ ስለነበረ በተስፋ እንዴት መኖር እንዳለብን በብዙ መንገድ ጽፏል። ተስፋ ያስፈልገናል። በዚህ ዘመን ኦርቶዶክሳዊያን፣ ስለ ሀገራችን ተስፋ ያስፈልገናል። ስለ ቤታችን ተስፋ ያስፈልገናል። በአገልግሎቴ እንዳየሁት ከሆነ ብዙ ሰዎች ምንም ሳይጎርላቸው በቤታቸው ተስፋ ስላቱ ብቻ ትዳሬ በቃኝ፣ ልጆቼን ማሳደግ በቃኝ ህይወቴ በቃኝ እስከ ማለት ሲደርሱ አይታችኋል። ስንት የሞላቸው ሁሉ ነገር ያላቸው የሃሊውድ ከዋክቶች የትናንትም ዜና ሰምታችኋል። እነ ዊትኒ ሂውስተን ከመቶ ሰባ ሚሊዮን በላይ ሲዲዎች የሸጠች ሴትዮ ምን ጎደላት? ሳትሩ ትቀራላችሁ። የጎደላችሁ ነገር ልንገራችሁ፣ ተስፋ ስለሌላቸው ተስፋ ስለሌላቸው ነው ሰዎች እንደዚህ የሚሆኑ። ተስፋ ሲኖረን ግን ምን እንደምንሆን ልንገራችሁ። ተስፋ ሲኖረን የተፋውን ነገር ተስፋ እግዚአብሔር በዙፋኑ ላይ እንደሆነ ያሳስበናል። የተሳሳቱ ሳቻችንን ፍሬ ስንቀበል ተስፋ የነገሩን የመመለስና የንስሐ ህይወት ያሳስበናል። ቁጭ እንልንና እንድንጠብቅ ስንገደል ተስፋ ደግ ትዕግስትንና መታመንን በህመምና በስቃይ ውስጥ ስንሆን ተስፋ ከስቃዩና ከስቃዩ ከችግሩ ከሐዘኑ ባሻገር እንድንታገስ ያደርገናል። እንደተገፋንና ተደፋንና እንደተተው እንዳልተወደድንና እንዳልተፈቀር ሲሰማን ተስፋ ብቻችንን እንዳይደለን አምላካችን ከእኛ ጋር እንዳለና ይህንንም የአሁኑ ችግራችንን እንደምናልፈው ያሳስበናል። የተስፋ አምላክ ተስፋን እንዲሰጠን ቅዱስ በቃሉ ይሁን። ስለዚህ ይህንን የተስፋ መልዕክት የመጀመሪያ ዋርየጦስ መልክትን የመጀመሪያውን ክፍል ዛሬ እናየዋለን። እንዲህ ይላል ምን እንደሚል እንመለከታለን። የትምህርታችን ርዕስ የተስፋችን ምንጭና መሠረት የሚል ነው። ታዲያ ይህ ተስፋ ምን ላይ ነው የተመሰረተው? ከየት ነው የምናገኘው? እኔ ጋር አብራችሁ እየተከታተላችሁ ነው። ምክንያቱም አንዳንድ ሰዎች ይህንን ተስፋ ገንዘባቸው ነው ያደርገዋል ወል ስትሪት ክራይስ ሲያደርግ ምን እንደተፈጠረ ታውቃላችሁ። አንዳንድ ሰዎች ተስፋቸውን ትዳራቸው ላይ ያደርጋሉ። አንዳንድ ሰዎች ተስፋቸውን ጓደኞቻቸው፣ አንዳንድ ሰዎች ተስፋቸውን ገንዘባቸው ላይ ያደርጋሉ። አንዳንድ ሰዎች ተስፋቸውን መልካቸው ላይ ያደርጋሉ። አንዳንድ ሰዎች ተስፋቸውን ወገናቸው ላይ ያደርጋሉ፣ ዘመዶቻቸው ላይ ያደርጋሉ፣ ጓደኞቻቸው ላይ ያደርጋሉ። ነገር ግን እውነተኛ የሆነ ቦታ ላይ ተስፋችንን ካላስቀመጥን እናዝናለን። ይህኖም እውነተኛ ቦታ ላይ ተስፋችሁን እንድታደርጉ ይገባል። የት ላይ ነው እፎይ ማለት ያለብን? ዛሬ ማለት ምናየ ወይ? የት ላይ ነው ማረፍ ያለብን? የት ላይ ነው ተስፋ ማስቀመጥ ያለብን? ሐዋርያው ቅዱስ ጴጥሮስ እንዲህ ይለና ምራፍ አንድ በቁጥር አንድ የኢየሱስ ክርስቶስ ሐዋርያ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስና፣ በገላትያ፣ በቀጶዶቅያ፣ በእስያም፣ በቢታንያም ለተበጠሉ መጻተኞች ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ምርስ እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባላል። ይህ ምርፍ በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። በዚህም እጅግ ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከሚጠፋ ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናቸዋል። እርሱንም ሳታዩት ትወዱታላችሁ። አሁንም ምንም ባታዩት አምናችሁ የእምነታችሁ ፍጻሜ እርሱ የነፍሳችሁን መዳን እየተቀበላችሁ በማይነገርና ክብር በሞላበት ደስታ ሐሴት ደስ ላቸዋል። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት ስለዚህ መዳን ተፍተው እየፈለጉ መረመሩ። በእነርሱም የነበረው የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህንንም ነገር መላእክቱ ሊመለከቱ ይመኛሉ፣ ይላል እግዚአብሔር። ስለ ቃሉ የተመሰገነ ይሆን። የተጻፈው ሐዋርያው የጻፈው የሚገርም ነገር ነው። ለመጻተኞች ነው የሚለው። አይታችሁት ከሆነ ለመጻተኞች ነው የጻፈው። እና እነዚህ መጻተኞች የተባሉት የግሪኩን ቃል የግሪኩን ቃል ብትመለከቱት መጻተኛ ማለት ዳያስፖራ ማለት ነው። ዝሩ ማለት ነው። የተበተነ ማለት ነው። እና ከኛ ህይወት ጋር የተገናኘ መልእክት ነው ማለት ነው። ለእኛም የተላከልን መልእክት ነው ማለት ነው። እዚያ አዲስ አበባ ሄጄ ዳያስፖራ አደባባይ የሚል አለ። እና ምንድነው በየዓለሙ እግዚአብሔር ይመስገን በየዓለሙ ለሀገራችን እንግዲህ እንድንጸልይም ይሆን ዘር እንድንሆንም ይሆን አላውቅም። ተበትነናል። እግዚአብሔር ይሰብስበን ሁላችንን። ስለዚህ ምንድን ነው የተስፋችን ምንጭ ብለን ስንጠይቅ ሐዋርያው የመጀመሪያው መልስ ይነግረናል። የተስፋችን በውስጣችን የተከናወነው የስናቴ ስራ ነው ይለናል። የሚገርም ነው። ገና መልእክቱን ሲጀምር የሚያሳየን ነገር ይህንን ነው። ሐዋርያው ሶስት ነገሮችን ያመለክተል። ተስፋችን የሚመሰረትበት ተስፋችን ይህ ድምፅ ማቆያ አስቸገረ መሰለኝ። ተስፋችን የሚመሰረትበትን ሶስት ነገሮችን ያሳስበናል። የመጀመሪያውን እንደሚተመለከቱት ቁጥር ሁለት ላይ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ለሚረጩ ዘንድ ለተመረጡት ለተበተኑ መጻተኞች ጸጋና ሰላም ይዛላቸው። ተስፋችንን ማን ላይ ነው ማድረግ ያለብን ነው የሚለው በአብ በወልድ በመንፈስ የኑሯችንን ተስፋ የህይወታችንን ተስፋ የምንጨነቅበትን ነገር የምናልምበትን ነገር በስላሴ ላይ ልናስቀምጥ ይገባናል ለምን ምክንያቱም እግዚአብሔር አብ እግዚአብሔር ወል እግዚአብሔር መንፈስ ቅዱስ በጌታ በእናንተ ህይወት ላይ አስገራሚ ስራ ሰርተዋል። የቱንም ያህል የሚያሳዝን የቱንም ያህል የሚያስቸግር ህይወት ውስጥ እንኳን እንሆን ህይወታችንን መለስ ብለን ወደ ራሳችን እንዳንመለከት የሚያደርግ ነገር ብንሆን፣ ነገር ግን አንድ ልንገነዘበው የሚገባን ነገር በእያንዳንዳችን ህይወት ውስጥ ስላሴ አስደናቂ ስራ ሰርተዋል። አብ ወልድ፣ መንፈስ ቅዱስ አስደናቂ ስራ ሰርተዋል። እንዲሁም ዛሬ ስለ ተስፋ ብቻ ሳይሆን ስለ ሚስጥረ ስላሴ በሚገባ እንድናይ ሐዋርያው ያመለክተናል። ምንድን ነው አስደናቂ ነገር የተደረገልን የሚለውን ተመልከቱ። እግዚአብሔርም አስቀድሞ አውቋቸዋል። አንዳንዶቻችን ተስፋ የቆረጥንበትን ምክንያት ልንገራቸው። ማነው ያውቀ ቤተክርስቲያን ሄዳለው። ማንም ያውቀኝ? ማነው ሰላም ለይ? እውነት ነው፣ ከባድ ነው። አንዳንድ ጊዜ አዲስ ሲኖትን በአዲስ ዓለም ላይ መምራት ስራችን ውለን እንመጣለን። በራችንን ከፍተን እንገባለን። ደግሞን እንመጣለን፣ እንተኛለን። ከዛ ተነስተን እንሄዳለን፣ ሰርተን እንመጣለን። አንዳንድ ለምንድን ነው እንደት ነው ለምንድን ነው እንደዚህ መሆነው? የሚል ሁኔታ ውስጥ ልንገባ እንችላለን። አንዳንድ ጊዜ ወገኖቻችንን ርቀን ስንነው በዓላት ሲመጡ ወገን ከወገን ጋር ሲሰባሰብ የተለየ ስሜት ሊሰማን ይችላል። የተለየ ሁኔታ ሊሰማን ይችላል።